ሳታየር ወይም ስላቅ ከተሰኘው የጥበብ ዘርፍ የሚመደብ ፈጥኖም የብዙዎች ተከታታዮቹን ቀልብ ለመሳብና ተወዳጅነት ለማትረፍ ጭምር የበቃ የቴሌቪዥን ድራማ ነው። የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከትዕይንቱ ጸሐፊና ዲሬክተር በኃይሉ ዋሴና ከመሪ ተዋናዩ ከሚካኤል ታምሬ ጋር ቆይታ አድርጓል። አጠር ያለውን የቅንብሩን ቀዳሚ ክፍል ይዞ ቀርበዋል።

ይቅርታ ጋሽ አልቀበት አይደገምም። አንቺ ይቅርታ ስኳሪን ያስመልሳል እንዴ? ነው እዚህ ካፌ ውስጥ ይቅርታ የረከሰው አሁን ዞርስ፣ እንደገና ለጥቅም እየተዘጋጀሽ ላይ ላይ አሁን ይቅርታ ትኛለሽ። ይቅርታ እኮ ትልቅ ነገር ነው። ይቅርታ እኮ ትልቅ የማህበረሰቡ እሴት ነው። ይቅርታ እኮ ይህን በኋላ ማረገው ንግግር ላይ አጽኖ ሰጥቼ እናገራለሁ። ከሸክበት በቃ አንድ ማንኪያ ስኳር ይቆረጥ በቃ የእንጀራ በትዕይንቱ ከሚታዩት ምልልሶች ያንዱን ነው ያደመጣችሁት። ምን ልታዘዝ? የጨዋታው መጠሪያ ነው። በቀልዳ ቀልድ ለዛ የተዋበው የፖለቲካ ስላቅ በስነ ጽሑፍ በመድረክ አሊያም በስላዊ ስራዎች አማካኝነት በማህበረሰብ ውስጥ እየታዩ ያሉ ማህበራዊ ኅጸጾችንና ክፍረቶችን ለመንቀስና ለመተቸት የሚውል የጥበብ ዘዬ ነው። ፈታ ዘና ብለው እንዲከተሉት የሚፈቅደው ይህ የጥበብ ዘዬ ታዲያ በአጫጭር ትዕይንቶች ሞላ እንጂ ከኮርኳሪነቱ ጋር ቀልጠፍ ያለው ቅብብል ጭብጡን በቅጡ ከታዳሚው ከማድረስ ግን አያግደውም። ዘየው በግለሰቦች የተፈጸሙ ድርጊቶችን ብቻ ሳይሆን በቡድኖች አልያም በተቋማት በአስተዳደር እና በመንግስት ሲደረጉ የሚስተዋሉ ነገር ግን ያልሆኑ ያላቸውን ጉዳዮች ይተቻል፣ ያጣጥላል። እናም አሁን አሁን ከምን ልታዘዝ ካፌ ዘልቀናል። ማስጠፊኝ የኔ ቆንጆ ዜማ ለመፍጠር ፍዳሽን ስታይ በኋላ ዋናው ነገር አምልጦሽ እድሜሽ እንዳያልፍ ዋናው ግን ባል እንደ ማኪያቱ እንደ ሻይ እንደ እስፕሬስ በትዕዛዝ ቢቀርብ አሪፍ አይደል ይቅርታ ዳኝዬ አንድ ቆንጆ ባል ትሰራልኛለህ

ሚካኤል ታምሬ ከተዋናዮቹ አንዱ ነ። በሀይሉ ዋሴ ዲሬክተር ና ደራሲ ምን ልታዘዝ እንዲያነጋግርም በተለየ ቅርበትም እንዲታይ በቂ ምክንያት ያለ ይመስለኛል። እንደ ተመልካች የማይነገሩ አንዳንዴም የማይደፍሩ የሚመስሉ ትልልቅ የፖለቲካ ጉዳዮችን ይልቁንም ደግሞ ዛሬ በሀገሪቱ ውስጥ እየሆኑ ያሉትን በቀልዳ ቀልድ ለዛ እየሰራችሁ ያላችሁበት ሁኔታ ነው የብዙዎችን ቀልብ ለመሳብ የታደለው ሰው ዘንድ የፈጠረውን ሁኔታ እንዴት ተጀመረ? እናንተም ይህን ሀል ገፍታችሁ ለመሄድ የፈቀዳችሁበት መንገድ በሀይሏን ተጀምርልን። እንደ ደራሲ እና እንደ ዲሬክተር ሻንላ ከምልታገዝ በፊት ፊልሞች ይሰራ ነበር እና ሀሳብ ማድረግ ሰው ጋር ደስ ለኛል የተሰማኝን ነገር እና ምልታገዝን መስራት ሳስብ አንደኛ ቴሌቪዥን መሆኑ በቴሌቪዥን ስራ መስራት ፈልግ ነበር። ምክንያቱም ተደራሹ በጣም ብዙ ነው። ሁለተኛ የካፌ በተፈጥሮ በጣም ብዙ ሀሳብ ማስገባት እና ማስወጣት ትችላለህ እና ይህን የካፌ ስራ መስራት እፈልግ ነበረ። ከዛ እድሉን አገኘ የመስራት አጋጣሚ ሆነ። ፊልም ይጨርሽ ነበረ ና ከጓደኞች ጋር እያወራን መጽሐፍ ጀመርኩን። ይህ የመስራት ስራ አሁን የምታየውን ቅርጽ ታሪክ መጽሐፍ ሲጀምር ወደ ስክሪፕት ገባን። ከደሞዝ ባላል ጓደኛ አብሮኝ ከመጀመሪያ ጀምሮ በሀሳብም በጽሁፍም ሲረዳኝ የነበረ ጓደኛ ነው። የሲዝን ዋን ኮራይሳሬ ነው አብሮም የሚጽፎ ጽኖ ና እንግዲህ ለሰው እናሳየው ዋልን እና አክተሮች ማግኘት ጀመርን። ሚስ እናገኘ ነው። ከዚያ ያቺ በትንሽ የተጀመረች ነገር ቀስ እያለች እያደገች እያደገች መጣች። ካፌውን የምናርገው ተባለ። ካፌ ሊገነባ ቢሰራ ይሻላል አለን እና አሁን የምታየው ካፌ አንድ መጋዘን ውስጥ የተሰራ ካፌ ነው። ስቱዲዮ ገነባል ማለት ነው ለካፌ እንደዛ እንደዛ እያለን ነው እንግዲህ የተጀመረው። ያየሁት አስራ ሰባተኛ የሚል ክፍል ነው። ከዚያ በኋላ የተሰሩ ሊኖር ይሆን ያላየኋቸው ወይስ የመጨረሻው ነው? አስራ ሰባተኛ ነው የመጨረሻው። አስራ ስምንት የመጪው ሾው ነው፣ በሳምንት አንድ ጊዜ። ግሮ ሚካኤል፣ ያንተስ ስሜት ያንተስ አጋጣሚዎች ምን ይመስላሉ? ምን ልታዘዝን? ለመጽሐፍና ለማዘጋጀት በሀይሉ ሲነሳ እንዴት ነበር የተቀበልከው? በተከፈተ ልብ ይቻላል ብለ ተነሳ። ሁኔታዎች ይፈቅዳሉ አልክ። ጠንከር ያሉ የፖለቲካ ጉዳዮች ያሳቁ እየኮረኮሩ የሚቀርቡበት ነው። የመጀመሪያ ስራ ላይ ግብ የተከፈተው በምን አይነት መልኩ መሄድ እንችላለን ሊሄድበት የፈለገውን አቅጣጫ የሰማው ቀን ነው። እኛ እንደ ባለሙያ እንደ ወጣት እዚህ ሀገር በሚከሰቱ ነገሮች ቲፎዞ መሆን አንችልም። ደጋፊ አይደለንም የሚሆነው የኛ ጉዳይ ነው። የእኔ ባለቤትነት ጉዳይ ነው። ገሌን ልቅታለው ገሌን አስቀይማለሁ የሚለው ስሜት ሳይኖር የምናየውም የእኔ ሀገር ካፌ ሀገርን ነው የሚመስለው እና በእኔ ሀገር በእኔ ካፌ ለሚፈጠሩ ነገሮች የሚመስለኝን ነገር መናገር መቻል የሚለውን ይሄንን ቅድም እንዳልኩ ሁለቱም ሶስቱም ክትል ታይቶ መቆም ከሆነ የሚቆም ዋጋ የምንከፍልበት ጉዳይ ከሆነ ዋጋ የምንፈልበት ግብ የለም የሚለው ይህኛው ጥናት ነው። በጣም የገፋኝ ወደዚህ ወደ ወደ ስራው የገፋኝ ከምንም ነገር በላይ እዛ ላይ ደግሞ ግድ እንዳለ በሀይሉ ልምድ እንደ ሲነግርህ እንደነበረው ስራዎቹን ከሰራ በኋላ ከተጻፈ በኋላ እስክሪፕቶቹን ተፈለ ቁጭ ብለን እንወያይባቸዋለን። እዚህ ጉዳይ ላይ በዚህኛው ጉዳይ ላይ ባላንስ አይደለም በዚህኛው ጉዳይ ላይ ልክ ለምሳሌ እናንተ ጣቢያችሁ እንደምታደርጉት ሁሉን ነገር በተቻለ መጠን የተመጣጠነ ከሁሉም ወገን የሆነች መረጃዎችን ከሁሉም ወገን ለመቅጠር ትሞክራላችሁና በዛ የባላንስ መጠን፣ በዛ የማመጣጠን መጠን ነገሮችን በሚያስያዋዛ መልኩ ማቅረብ አንችልም፣ ኪነ ጥበባዊ ለዘፈጠን ማቅረብ አንችልም። የሚለውን ቻሌንጅ ትልቁ የወደድኩት ነገርና አብሬ ሊቀር የፈለግኩበት ሉን እሱ ነው። በዚህ አሁን በደረስነ ደረጃ በዚህ ፍጥነት ይሆናል የሚል እውነት ለመናገር ማናችንም ያ ስሜት አልነበረልም። እንደ ሙከራ የጀመርነው ነው የነበረው። ግን ቅድሟ እንዳለህ እንዳለህ ያው በቅን ልብ ስለጀመርን አስራ ስድስተኛውን ካለን ዜጋ ሁሉ መስራት ቻለን ማለት ነው። ግሩም ነው። በሀይሉ ምንድን ነው ሀሳባችሁ? አሁን አስራ ሰባተኛው ክፍል ላይ ነው ያላችሁት ሁኔታዎችም የበኩላቸውን ቅርጽ ይሰጡት ሊሆን ይችላል። በተግባር በተጨባጭ ሀገር ውስጥ የሚታዩ ሀገራዊ ጉዳዮችንም ነው እና በለዛ የምታቀርቡት ምንድን ነው የምታስቡት? ቀጣዮቹ ምዕራፎች ምን ይመስላሉ? ስራውን ስንጀምረው አመት ከሶስት ወሩ ነው እንግዲህ አሁን ስንጀምር ምንድነው በሀሳብ ነጻነት የታፈኑ ሀሳቦች በጣም ሲቆዩ ሌላ ነገር ሆነው ራሳቸውን ይገልጻሉ እና ሀሳብ መገለጽ አለበት። አሁን ያለ የአለም ሀገራችን የሀገራት ቅርጽም የመታፈን ጊዜ አይደለም። በግልጽ ሀሳቦችን ማውራት አለብን። ሪስፖንስብል ሆነ ኃላፊነት ተሰምቶን መጠቆም አለብን። የምንጠቆማቸውን በአቆማችን ማለት ነው። ስለዚህ እስካሁን ከማህበረሰብ ውስጥ ፖለቲካ ትልቅ ቦታ ስላለው ፖለቲክሱ ላይ ያመዘነ የሚመስሉ ጉዳዮች አንስተናል። ኦፍኮርስ ማህበረሰባዊ ጉዳዮችንም አንስተናል። ስለዚህ ወደፊትም በኃላፊነት ማህበረሰባዊ ጉዳዮች እናነሳለን። መንቀስ ያለብንን ነገር እነቅሳለን። ጥቆማ እንሰጣሉ። እንደዚህ እያለን እንቀጥላለን። እናስባለን።